of a man የአውሮፓ ህብረትና ዓለም አቀፉ ማህበረሰብ በኢትዮጵያ ላይ ጠንካራ እርምጃ እንዲወስዱ ሂዩማን ራይትስ ዋች የተባለው የሰብአዊ መብቶች ተሟጋች ቡድን ዛሬ ጥሪ ያሰማ። ቡድኑ መልእክቱን ያስተላለፈው በአውሮፓ ህብረት ንዑስ ኮሚቴ ስብሰባ ላይ ነው። በዜናው እንደተገለጠው ሰብአዊ መብቶችን የመርገጥና ሀሳብን በመግለጽ ነጻነት ላይ ገደብ መጣልን የሚመለከቱ ጥያቄዎችን አስመልክቶ ተወቃሿ ኢትዮጵያ ስትሆን፣ ዓለም አቀፉ ማህበረሰብ ጉዳዩን የሚመለከተው በአመዛኙ በተለይ አቅጣጫ መሆኑን ታዝበናል ነው ያለው። ዓለም አቀፉ የመብቶች ተሟጋች ቡድን ዘጋቢያችን ማርታ ቫንደር ቮልፍ ከቤልጅግ ዋና ከተማ ብራሰልስ የላከችውን ዘገባ ዝርዝር ሰለሞን አባተ ይዞ ቀርቧል። ኢትዮጵያ ውስጥ ያሉ ጠጠር ያሉ ወይም የከበዱ ጉዳዮችን፣ የሰብአዊ መብቶች ረገጣ ጥያቄዎችን ለመንካት ያለመፈለግ አካሄድ እንዳለ እናምናለን ብሏል የሰብአዊ መብቶች ቃፊሩና ተሟጋቹ ቡድን ሂዩማን ራይትስ ዋች ከፍተኛ መርማሪ ፌሊክስ ሆርን። ምክንያቱም ይላል ሆርን ኢትዮጵያ በልማት በፍልሰትና በጸጥታ ጉዳዮች ላይ ከምትተባበራቸው ዓለም አቀፍ አጋሮቿ ጋር ጠንካራ ግንኙነቶች አሏት። የአውሮፓ ኅብረት በኢትዮጵያ ላይ ይበልጥ የጠነከረ እርምጃ መውሰድ አለበት ብሏል ሆርን። የአውሮፓ ኅብረት በኢትዮጵያ ላይ ይበልጥ የጠነከረ እርምጃ መውሰድ አለበት። ዓለም አቀፍ ምርመራ እንዲደረግ ግፊት ማሳደር አለበት። የተባበሩት መንግሥታት ድርጅት ፈታሾች መግባት እንዲፈቀድላቸው ግፊት ማሳደር አለበት። ምላሽ ያልተሰጣቸው አስራ አንድ ጥያቄዎች ቀርበዋል እስካሁን። በተጨማሪም ኢትዮጵያ በተቃውሞ እንቅስቃሴ ወቅት በዘፈቀደ ይዛ ያጎረቻቸውን ሁሉንም እንድትፈታ የአውሮፓ ህብረት ግፊት ማሳደር አለበት። ይህ የሆርን ቃል ዛሬ ብራሰልስ ላይ በተካሄደው የአውሮፓ ህብረት ንዑስ ኮሚቴ ስብሰባ ላይም የተደመጠ ነበር። ኢትዮጵያ ከ2006 ዓ ምት እስከ 2012 ዓ ምት በሚዘልቁት ስድስት ዓመታት በኢትዮጵያ የዘመን አቆጣጠር ማለት ነው። በአውሮፓ የልማት ፈንድ አማካይነት የ834 ሚሊዮን ዶላር እርዳታ ከአውሮፓ ህብረት ታገኛለች። በዚህም የህብረቱ እርዳታ ዋነኛ ተጠቃሚ ሆናለች። ባለፈው ጥር የአውሮፓ ህብረት በወሰደው እርምጃ የኢትዮጵያ የጸጥታ ኃይሎች የሚወስዷቸውን የኃይል እርምጃዎች የሚያወግዝ የውሳኔ ሰነድ አጽድቋል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ትናንት ባወጣው መግለጫ ስርዓትን ለመመለስ በሚል ነፃ ድምፆች የሚታፈኑ ከሆነ የአስቸኳይ ጊዜ ድንጋጌው ራስን የሚያጠፋ መንገድ ነው የሚሆነው ብሎታል። ቤልዥክ ዋና ከተማ ብሩክሴል ዛሬ በተቀመጠው የአውሮፓ ህብረት የንዑስ ኮሚቴው ስብሰባ ላይ የተገኙ የኢትዮጵያ መልእክተኛ ከተቃዋሚ ፓርቲዎችና ከሲቪል ማኅበረሰቦች ጋር ውይይቶችን ለማድረግ ማረጋገጫ መሰጠቱን አመልክተዋል። የጀርመን መሪ ቻንስለር አንጌላ መርከል ትናንት ማክሰኞ ጥቅምት 1 2009 ዓ.ም ኢትዮጵያን ጎብኝተዋል። ጉብኝታቸው በሦስት የአፍሪካ ሀገሮች ያደረጉት ጉዞ አካልና ማጠቃለያም ነበር። የኢትዮጵያ ፓርላማ ተቃዋሚዎችን የሚያሳትፍ አይደለም በሚል በፓርላማው ፊት ቀርበው ለመናገር ፈቃደኛ ሳይሆኑ ቀርተዋል። መርከል መንግሥቱ የተለዩ የፖለቲካ አመለካከትና አስተሳሰብ ላላቸውም መስኩን እንዲያሰፋና ለውይይት ክፍት እንዲሆን አሳስበዋል። ቻንስለር መርከል ኢትዮጵያ በ1997 ዓ ም አካሂዳ የነበረው አጠቃላይ ምርጫ ታዛቢ ሆነው ከአውሮፓ ኅብረት ተልከው የነበሩት የአውሮፓ ፓርላማ አባል አና ጎምሽ መርከል ኢትዮጵያ መሄዳቸው እንዳሳዘናቸው ተናግረዋል። ኢትዮጵያ በመሄዳቸው የሚቆጫቸውን አድራጎት ነው የፈጸሙት ብለዋል። አና ጎምሽ ማምሻውን ወደ ብሩክሴል ደውዬ አናግሬያቸው ነበር። Well, I found it uh, extraordinary, puzzling that uh, a leader of the democratic country would go and visit ዲሞክራሲያዊ የሆነ አገር መሪ የአስቸኳይ ጊዜ አዋጅ ያወጀ መንግስትን መጎብኘቱ ለእኔ በጣም እንቆቅልሽ ሆኖ አግኝቸዋለሁ። የአስቸኳይ ጊዜ አዋጁ ራሱ ለጉብኝቱ ህዝብ ወደ መንገድ እንዳይወጣ ለማገድ ነው የታወጀው። ምንም እንኳ የቻንስለር መርኬልን ጉብኝት እንደ ራሴ አና ጎምሽ ያውግዙ እንጂ በውስጡ ግን መልካም ነገርም ይታየኛል ብለዋል። ይሁን እንጂ አንገላ መርኬል ወደ ፓርላማው ላለመሄድ መወሰናቸው ትክክል ነው። ምክንያቱም ይህ የኢትዮጵያ ፓርላማ ዲሞክራሲያዊ አለመሆኑን፣ እውነተኛ ፓርላማ አለመሆኑን ነው ያሳዩት በውስጡ ያሉትም በሐቀኛና ተቀባይነት ባለው ምርጫ የተመረጡ የሕዝብ እንደራሴዎች ሳይሆኑ የተሰየሙ ሰዎች ስብስብ መሆኑን ነው ያሳዩት። እናም ፓርላማው ሙሉ በሙሉ የተያያዘው በገዢው ፓርቲ በመሆኑ ቻንስለር አንጌላ መርከል የፓርላማ ግብዣውን ውድቅ ማድረጋቸው እጅግ አስፈላጊ እርምጃ ነው ብለውታል ጎመሽ። ሚስ ጎሚሽ አክለውም የፖለቲካ ተሳትፎውንም ጉዳይ መርከል በአጽንኦት ማንሳታቸውን አድንቀዋል። መርኬል በታዛቢዎች ፊት ለጠቅላይ ሚኒስትሩ ባስተላለፉት መልእክት ኢትዮጵያ የተቃውሞ እንቅስቃሴዎችን እየዘጋች ትችትና ወቀሳዎችን አልሰማም እያለች መቀጠል እንደማትችል ማስገንዘባቸው ጠቃሚ ጉዳይ ነው አፈና ይህችን ለአፍሪካም ለዓለምም በጣም ጠቃሚ የሆነች ሀገር ወደ ባሰ አለመረጋጋትና ወደ ደም መፋሰስ ብቻ ነው የሚወስዳት ሲሉ አስጠንቅቀዋል። እንደ ራሴ አናጎምሽ አና ጎምሽ ኢትዮጵያን ላለፉት ከአስራ አንድ ዓመታት በላይ ያውቋታል። እናም ለኢትዮጵያ አንዳች ተስፋ ይታያቸው ይሆን? አዎን፣ አሁን እንዴታ! ምክንያቱም የኢትዮጵያ ህዝብ ጀግና ህዝብ ነው። መብቶቹንም እየጠየቀ ነው። አምባገነን አገዛዝ ከእንግዲህ እየጨቆነን አይቀጥልም እያለ ነው። እንዴታ! ለኢትዮጵያ ተስፋ ይታየኛል። አምባገነኖችና ለአምባገነንነት ዙሪያውን ያሰፈሰፉባት ብትሆንም ለመላይቱ ዓለም ተስፋ ይታየኛል። የኢትዮጵያ ህዝብ ለዲሞክራሲና ሰብአዊ መብቶችን ለማስከበር የተሻለ አስተዳደር እንዲሰፍን በሚያደርገው ትግል ያሸንፋል ብዬ አምናለሁ። በአውሮፓ፣ በአሜሪካ፣ በአፍሪካ እና በሌላውም የዓለም ክፍሎች ያሉ ህዝቦች ከኢትዮጵያ ህዝብ ጎን እንዲቆሙ ጥሪን አስተላልፋለሁ ብለዋል ሚስ ጎምሽ። የኢትዮጵያ መንግስት ከፍተኛ ባለስልጣናት ሰሞኑን ባደረጓቸው ንግግሮች የውጭ ኃይሎች የሀገሪቱን ሰላም ለመበጥበጥ እየሰሩ መሆናቸውን እየተናገሩ ከሰዋል። የኢትዮጵያ የሚኒስትሮች ምክር ቤት ደንግጎታል ያሉትንና ለስድስት ወራት የሚዘልቅና ካለፈው ቅዳሜ አንስቶ ተግባራዊ የተደረገ የአስቸኳይ ጊዜ ድንጋጌ ጠቅላይ ሚኒስትሩ አውጀዋል።